the voice of America። የደቡብ ሱዳን መንግስት ከዋና ከተማይቱ ጁባ በስተሰሜን ያለው የአገሪቱ ግዛት ከቁጥጥሩ መውጣቱን ገለጸ። በአገሪቱ ጦር ኃይሎች ውስጥ የተባባሰው ውጊያ አገሪቱን ወደ በለጠ መከፋፈል ሊወስዳት እንደሚችል እየተሰጋ ሲሆን፣ አሁን ያለው የሁከት ሁኔታ የሚሸሹ ሲቪሎች ቁጥር እየጨመረ መሆኑም ይሰማል ብሏል። በሌላ በኩል ደግሞ ደቡብ ሱዳን ውስጥ ጎሳ የለየ ጥቃት እየተፈጸመ መሆኑን የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዎች አስታውቋል። ጌብ ጃዝሎ ከናይሮቢ የላከውን ዘገባና የሂዩማን ራይትስ ዎችን ባለሥልጣናት አነጋግሮ ሲያበቃ ሶሎሞን አባተ ተከታዩን ለአብይ ርዕስ አዘጋጅቷል። የሱዳን መንግስት ዛሬ ባሳወቀው መሰረት በአንድ ያፈነገጡ ጄኔራል የሚመሩ ወታደሮች የጆንግሌ ግዛት ዋና ከተማ የሆነችውን ቦርን ተቆጣጥረዋል። ውጊያው በአካባቢው ያሉ ከተሞች ነዋሪዎችን ያፈናቀለ ሲሆን ብዙዎቹ ከከተማዪቱ ወጣ ብሎ በሚገኘው የተባበሩት መንግስታት ድርጅት ግቢ ውስጥ እየተጠለሉ መሆናቸው ታውቋል። ቦር ከተማ ውስጥ ያሉ የመንግስቱ ባለሥልጣናት ለጦር ሰፈሮቹ ደህንነት ሲሉ ከከተማዪቱ ማዕከል ዘወር ማለታቸውን የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማርያል ቤንጃሚን ለቪኦኤ ገልጸዋል። full control on, of it because the, the army is divided and the fighting is ውጊያው እንደቀጠለ ነው። ሙሉ በሙሉ ልንቆጣጠረው ያልቻልንበት ምክንያት ሰራዊቱ በመከፋፈሉ ውጊያውና ውድመቱ በመቀጠላቸው ነው። መንግሥት ሁኔታውን በቁጥጥር ስር ለማዋል በሚያደርገው ሙከራ ወደ አካባቢው ተጨማሪ ኃይል ለመላክ እየተሰናዳ መሆኑን የውጭ ጉዳይ ሚኒስትሩ አክለው ገልጸዋል። የሀገሪቱን ለዋላዊነት መጠበቅ አለብን። ጆንግሌ ተመልሳ የደቡብ ሱዳን ለዋላዊ ግዛት መሆኗን የመንግስቱ ኃይሎች ማረጋገጥ አለባቸው። በሱዳን ህዝብ አርነት ጦር አባላት መካከል በዚህ ሳምንት መጀመሪያ ላይ የተነሳው ግጭት እስከ ትናንት ቢያንስ ለአምስት መቶ ሰው ህይወት መጥፋት ምክንያት መሆኑን የተባበሩት መንግስታት ድርጅት አስታውቋል። ፕሬዚደንት ሳልቫኪር በሰጡት መግለጫ የቀድሞ ምክትላቸው ሪያክ ማቻር እና ባልንጀሮቻቸው መንግስት ለመገልበጥ ሞክረዋል ቢሉም ሚስተር ማቻር ግን የፕሬዚደንቱን ውንጀላ ሲያስተባብሉት ሰምተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ለፕሬዚደንት ኪር ደውለው ለፖለቲካ ችግሩ የፖለቲካ መፍትሄ እንዲፈልጉና ከተቃዋሚዎቻቸው ጋር ለንግግር እንዲቀመጡ የጠየቋቸው መሆኑን ትናንት ገልጸዋል። ፕሬዚደንት ኪርም ባለፈው ሐምሌ አካሂደውት በነበረ ሰፊ ሹምሽር ሽር ከሥልጣናቸው ገለል ካደረጓቸውና የዛሬ ባላንጣቸው ሪያክ ማቻር ጋር ለመነጋገር ፈቃደኛ መሆናቸውን ትናንት አሳውቀዋል። የዲንካ ጎሳ አባል በሆኑት ፕሬዚደንት ሳልቫኪርና የኒውዌር ጎሳ አባል በሆኑት ሪያክ ማቻር የተጫረው ልዩነት ወደ ጎሳዎቹ እንዳይዛመት ብዙዎች ስጋታቸውን እየገለጹ ነው። በሌላ በኩል ደግሞ ዋና መስሪያ ቤቱ ኒውዮርክ፣ ዩናይትድ ስቴትስ የሆነው ሁማን ራይትስ ዋች ዛሬ ባወጣው መግለጫ የሁለቱም ጎሳ አባላት የሆኑ ሰዎች በማንነታቸው ብቻ ኢላማ ተደርገው ጥቃት እየተፈጸመባቸው እንደሆነ እማኞች የነገሩት መሆኑን ገልጿል። ማምሻውን በስልክ ያገኘኋቸው የሁማን ራይትስ ዋች የፕሮግራም ምክትል ዋና ዳይሬክተር ሚስተር ኢያን ሌቪን በተለይ ደግሞ የኒውዌር ጎሳ አባላት ኢላማ እየተደረጉ መሆኑን ገልጸውልኛል። እኛ እየመዘገብን ባለነው ሁኔታ የሱዳን ወታደሮች ሕዝብ በብዛት ባለባቸው አካባቢዎች በዘፈቀደ የሚተኩሱ ሲሆን አንዳንድ ሰዎች በጎሳቸው ምክንያት ኢላማ እያደረጉ መሆኑንና ይህም የሪያክ ማቻር ጎሳ በሆነው በኒውዌር ጎሳ አባላት ላይ ያነጣጠረ መሆኑን ነው። ጁባ ውስጥ የተፈጸመውና አስከፊ ግድያ የአጠቃላዩ ሁኔታ ቅንጣት መገለጫ ነው ብለዋል የድርጅቱ የአፍሪካ ዳይሬክተር አቶ ዳንኤል በቀለ። ጁባና ቦር ከተሞች ውስጥ ደግሞ የዲንካ ጎሳ አባላት ለተመሳሳይ ጥቃት ሳይጋለጡ እንዳልቀሩም የጠቆመው ይህው የሂውማን ራይትስ ዋች ሪፖርት በውጊያው ውስጥ ተጠምደው ወይም ከግጭቱና ከሁከቱ ጋር በተያያዘ ጁባ ውስጥ የሞተው ሰው ቁጥር እስካሁን ግልጽ አለመሆኑን አመልክቷል። ጎሳ የለየ ጥቃት ወደ በቀልና ወደ ተባባሰ ሁከት እንዳያ መራ በብርቱ እንሰጋለን ብለዋል አቶ ዳንኤል በቀለም። በሌላ ዜና ደግሞ ለዚሁ የደቡብ ሱዳን ግጭት የሰላም መፍትሄ ለማፈላለግ የኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም እና ሌሎቹም የምስራቅ አፍሪካ ሀገሮች የልማት ትብብሩ ኢጋድ የውጭ ጉዳይ ሚኒስትሮች ወደ ደቡብ ሱዳን ዋና ከተማ ጁባ ዛሬ መብረራቸው ታውቋል። ሁኔታው በሲቪሉ ሕዝብ ውስጥ እየተስፋፋ መሆኑ ኢጋድን በጥልቅ እንደሚያስጨንቀው የትብብሩ ዋና ጸሐፊ ማህቡብ ማዕሊም ገልጸው የሰላም መፍትሄ ለማስገኘት ለሚደረገው ጥረት ሙሉ ድጋፉን እንደሚሰጥ አመልክተዋል። በሌላ በኩል ማምሻውን በደረሰን አንድ ዘገባ መሠረት ተደብቀው የሚገኙት ሚስተር ሪያክ ማቻር በ* በጁባ ቤተ መንግስት ውስጥ አብዮት ሊካሄድ ይገባዋል ሲሉ የሳልቫ ኪር አስተዳደር እንዲወገድ እንደሚፈልጉ ለራዲዮ ፍራንስ ኢንተርናሲዮናል በሰጡት ቃለ ምልልስ ተናግረዋል። አሁን በደረሰን ዜና ደግሞ በደቡብ ሱዳን ዋና ከተማ በጁባ ያለው ሁኔታ በተወሰነ ደረጃ መረጋጋቱንና የተባበሩት መንግስታት ድርጅት ሰራተኞች በመጠኑ መንቀሳቀስ የሚችሉበት ሁኔታ መፈጠሩን የመንግስታቱ ድርጅት ቃል አቀባይ ፋራ ሀቅ ዛሬ ገልጸዋል። ቃል አቀባዩ በሰጡት መግለጫ እንዳስታወቁት ብዙ ቁጥር ያላቸው የጁባ ዩኒቨርሲቲ ተማሪዎች ትናንት መገደላቸውን የሚናገሩ ነገር ግን ገና ያልተረጋገጡ ሪፖርቶች የነበሩ ሲሆን ያን ሁኔታ ተከትሎ ዛሬ ሐሙስ በርካታ የዩኒቨርስቲው ተማሪዎች ከተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ ከለላ ጠይቀዋል። አካባቢውን እየተዘዋወረ የሚጠብቅ ቡድን ዛሬ ከሰዓት በኋላ መመደቡም ተገልጿል። በጁባ ከተማ በሚገኘው ካቶር በሚ ባለው የመንግስታቱ ድርጅት ተልእኮ ኡንሚስ ሰፈር ዛሬ ከሁለት ሺ እስከ አምስት ሺ የሚሆኑ ሰላማዊ ሰዎች ከለላ እንዲሰጣቸው መጠየቃቸውን ዘጋቢያችን ማርጋሬት በሽር ጠቁማለች። በአኮቦ አካባቢ ያለው ሁኔታ አሳሳቢ በመሆኑ የመንግስታቱ ድርጅት ሲቪል ሰራተኞቹን ከዚያ እንደሚያስወጣና ስልሳ ተጨማሪ ወታደሮቹን ጥበቃውን ለማጠናከር ነገ ከማላካል ጣቢያው እንደሚልክ አስታውቋል።